ሁሉ ግዜ ከድርቅ በኋላ የጎርፍ አደጋ ስለሚከሰት አሁንም የጎርፍ አደጋ ስጋት እንዳለና በጅግጅጋና በአፋር በደረሰው የጎርፍ አደጋ ለተጎዱት እርዳታ እየተሰጠ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ለአሜሪካ ድምጽ ሬዲዮ የተናገሩ አስከሬን ፍለጋው ቀጥሏል ተብሏል ጽዮን ግርማ አቶ ምትኩ ካሳን አነጋግራ ያጠናቀረችው ዘገባ አለ እንሆ ብዙ ጊዜ ድርቅ ከሚከሰትባቸው ዓመታት ቀጣይ ባለው ጊዜ ውስጥ የጎርፍ አደጋ ስጋት እንደሚከሰት የተናገሩት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ በጅግጅጋና በአፋር ክልል ከደረሰው በተጨማሪ ሌላ የጎርፍ አደጋ ሊከሰት ይችላል የሚል ስጋት እንዳለ ተናግረዋል በሀገራችን ጎርፍ የሚከሰት የሚደረግባቸው አካባቢዎች ይታወቃሉ። በዝርዝር ካላቸው አቋማት የተነሳ እና እነዚህ አካባቢዎች ላይ የሚሰሩ የቅድመ ማስጠንቀቂያ ስራዎች አሉ። አንደኛ ሕብረተሰቡ ከጎርፍ አደጋ የሚደርስ ከሆነ ከዛ አካባቢ ወጥቶ ከፍታ ባለባቸው ቦታዎች ላይ እንዲሰፍር የማድረግና ና ሌላው ደግሞ የውሃ ማፋሰሻ ቱቦችን መክፈት እንደዚሁም የጎርፍ መቀልበሻ ቦይዎቹን የከፈታ ማኑ የመቀልበሻ ስራዎች የመስራትና በተለያቂነት ደግሞ ከድሬኔጅ ሲስተም ጋር ተያይዞ ያሉትን በተለይ ከተሞች አካባቢ እነዚህ ላይ ትኩረት ሰጥቶ በቂ የሆነ ድሬኔጅ ሲስተም እንዲኖር ማድረግ የድርቁን አደጋ ትርጉም ባለው መልክ ለመቋቋም ያስችሉ ስራዎች ናቸው። እና ይህንን ከማድረግ አኳያ የፍለድ ታስክ ፎርስ አለ። የጎርፍ አደጋ መከላከልና መቋቋም ግብረ ኃይል አለ። ከተለያዩ መስሪያ ቤቶች ተወጣጣ ይሄ ግብረ ኃይል የሚሰራው ስራ ነው የሚሆነው። እንግዲህ ከፌዴራል አንስቶ እስከ ታችኛው አስተዳደር እርከን ድረስ ይህንን አስቀድሞ በአየር ትንበያ እንደሚታወቅ የገለጹት አቶ ምትኩ ካሳ ይህ ከሆነ በጅግጅጋና በአፋር የደረሰውን የጎርፍ አደጋ አስቀድሞ ለምን መከላከል እንዳልቻለ ተጠይቀው ሌላ አካባቢ ላይ ይሄ ከፍታ ቦታዎች ላይ ያለ ዘንደጋማ አካባቢ የዘነበው ዝናብ ነው አደጋውን ያስከተለው እንጂ እዛ ሆኑ ስፖርት የዘነበው ዝናብ አይደለም ያ ስላለ ያው ሜትሮሎጂ ትንበያ የሚሰጡበት ሰዓት ደመና ክስተት ጋር ተያይዞ ከመደበኛ በላይ ዝናብ የሚዘንብባቸውን አካባቢዎች ይጠቁማል እና እነዚህ አካባቢዎች ከሚዘንበው ዝናብ ነው እንግዲህ ታችኛው ተፋሰስ ላሉትን አካባቢዎች አደጋ ደረሰው። ጎርፉ ከተማ ከገባ በኋላ በውሃ መተላለፊያ ቦዮች አማካኝነት እንዴት መውረድ አልቻለም በሚል የተጠየቁት አቶ ምትኩ አይደለም እኮ አሁን ምንድንነው መሰለኝ ከውሃው ጋር ተያይዞ ጎንና ጎን የሚሰፍሩ ሰዎች አሉ። በተለያየ ከእንስሳት እርባታ ጋር ተያይዞ እነዛ ናቸው እንጂ ከተማ ከተማ ውስጥ ያሉ ሰዎች አይደሉም። እስካሁን በጅግጅጋው ጎርፍ ሀያ ሶስት ሰው ህይወት ማለፉን የአስራ አምስት ሰው አስክሬን የተገኘ ሲሆን የስምንቱ እየተፈለገ እንደሆነ በአፋር ደግሞ የአምስት ሰው ህይወት ማለፉን ገልጸው ለተጎዱት እና ለተፈናቀሉት እርዳታ እየተሰጠ መሆኑን ተናግረዋል። ከፌዴራልና ከክልል የተውጣጣ የባለሙያ ቡድን ሄደው አጠቃላይ ጎርፍ አደጋ ያስከተለውን ጉዳት እያጠኑ ነው ያሉት። ስለዚህ በገንዘብ በመተመን እንደዚሁም ደግሞ በቁሳቁስ እና በሌሎች አቅርቦቶችን የሚቀርበውን እየለዩ ነው ያሉት። እሱ ሲመጣ ሙሉ ለሙሉ በዘላቂነት ማቋቋም በሚች ይችል አግባብ ድጋፍ የሚደረግ ነው የሚሆነው። ለአሁኑ ግን ምግብ ነክ ያልሆኑ የፕላስቲክ መጠለያ፣ ብርድ ልብስ፣ ማብሰያ ቁሳቁሶች እንዲሁም አልሚ ምግብን ጨምሮ ዘይትና ስንዴ እርዳታ እየተሰጠ እንደሆነ ተናግረዋል። በጅግጅጋ ከተማ ስለደረሰው የጎርፍ አደጋ በትናንትና ሁለት አነጋግረናቸው የነበረው የከተማው ነዋሪ አቶ ሳልሀዲን በክሪ የጎርፉ አደጋ ጉዳት ያደረሰው በጅግጅጋ ከተማ ውስጥ መሆኑን ገልጸው ዛሬ ከተጎጂ ቤተሰቦች ጋር በነበረው ስብሰባ አደጋው የደረሰበት ቦታ ያለውን ድልድይ የማሰራት ሀሳብ ሀሳብ ቀርቦ እንደነበር ተናግረዋል። አደጋ ከደረሰ በኋላ ድልድይ ይሰራል፣ ቦይ ይከፈታል መባሉ ምን ዋጋ አለው የሚሉ አስተያየቶች ተሰንዝነው እንደነበርም ጨምረው ገልጸዋል። ቆርጦ ማለት ነው ዛሬ ስብሰባ ማለት ነው ተጠርቶ ነበር ያላቸውም እንዲያግዙ ማለት ነው ይህ ንብረት የተጎዱት ሰዎችን ፕሬዚዳንት ሰብስባቸው ነበር ያው ከነሱ ጋር ማለት ነው ውይይት አርግተው ማለት ነው ያ የተጎዱት ሰዎች ልጆችን ቤትም ያጡ ሰዎችን ያው እገዛዊ እያካሄደ ዛሬ እንዳየወበው ነው ማለት ነው የአስክሬን ፍለጋው ቀጥ ቀጥሎ መዋሉንም አቶ ሳላዲን ነግረውናል።